በኬንያ የምርጫ ማስፈጸሚያ ስርዓት ላይ የሚደረግ የተሃድሶ ለውጥ በሁለቱም ጎራ ላሉት ወገኖች መደራደሪያ ሊሆን እንደሚችል ተገለጠ። ባለፈው ወር ተቃዋሚ ወገኖች የጠሯቸው በርካታ የተቃውሞ ሰልፎች በግጭት ቢጠናቀቁም፣ ዛሬ በተካሄደው የናይሮቢ የተቃውሞ ሰልፍ ላይ የተናገሩት የተቃዋሚ መሪ ራይላ ኦዲንጋ ድርድሮች በሚካሄዱበት መንገድ ላይ ያተኮሩ እቅዶች በመነደፍ ላይ መሆናቸውን ገልጠዋል። ሌኒ ሩቫጋ ከናይሮቢ ያደረሰንን አጭር ዘገባ ዝርዝር አሉላ ከበደ ያቀርበዋል። የኬንያ የፖለቲካ ተቃዋሚ ፓርቲዎች የዛሬውን የነጻነት ቀን ለማሰብ ናይሮቢ ላይ ሰላማዊ ሰልፍ አካሂደዋል። በብዙ ሺህ ለተቆጠሩ ደጋፊዎቻቸው ንግግር ያደረጉት የዋናው የተቃዋሚዎች ኅብረት በእንግሊዝኛው ምህፃረ ቃል ኮርድ መሪ ራይላ ኦዲንጋ በኬንያ የምርጫ ማስፈጸሚያ ሥርዓት ላይ ለታቀደ የተሃድሶ ለውጥ ሁለቱ ወገኖች የኬንያ መንግስትና ተቃዋሚዎች እስከ አርብ ባለው ጊዜ አምስት አምስት የፓርላማ አባላቶችን በየበኩላቸው ለመወከል መስማማታቸውን ነው ይፋ ያደረጉት። ተቃዋሚዎች ያነሷቸውን ጥያቄዎች ያለመቀየራቸውንና ዘጠኙ የምርጫ ኮሚሽን አባላትም ከኃላፊነት እንዲነሱ መጠየቃቸውን ኦዲንጋ አስረድተዋል። ኦዲንጋ አክለውም ብጥብጥና ቀውስ እንዲቀሰቀስ አሊያም ለገዛ ራስ አመቺ ሁኔታን ለመፍጠር ሲባል ከግጭት ቋፍ በሚያዳርሱ መንገዶች አንገፋም ነው ያሉት። እውነትና ፍትህ እንዲረጋገጥ እንሻለን። ለዚህም ነው የምርጫ ኮሚሽኑ ሊቀመንበር ኃላፊነታቸውን በፍጥነት ለማስረከብ መዘጋጀት አለባቸው የምንለው ብለዋል። የኬንያ ምርጫ ኮሚሽን ለግዢው ፓርቲ ያደላል ሲሉ ተቃዋሚዎች ኮሚሽኑን ሲወነጅሉ ቆይተዋል። ይሁን እንጂ የኬንያ መንግስት እስካሁን ኮሚሽኑን ለማፍረስ ፍላጎት የሌለው መሆኑን ነው ያሳየው። ይህ በእንዲህ እንዳለ ግን ፕሬዝዳንት እሁሩ ኬንያታ በትላንትና ሁለት የተቃዋሚዎቹን ህብረት መሪዎች ወደ ቤተ መንግስቱ ጋብዘው አነጋግረዋል። ኬንያታ በተጨማሪም መንግስታቸው ባስተባበረው የነጻነት ቀን ክብረ በዓል እንዲሳተፉ ተቃዋሚዎቻቸውን ስነ ስርዓቱ ወደ ተካሄደባት የአገሪቱ አራተኛዋ ትልቅ ከተማ ወደ ናኩሩ ጋብዘዋቸዋል። ሆኖም ኮርድ የራሱን ሰልፍ በናይሮቢ ማካሄድ በመምረጡ ወደ ተባለው ስፍራ ሳይሄድ ቀርቷል። የዛሬው ሰላማዊ ሰልፍ ባለፈው ወር ተቃዋሚዎች ከጠሯቸውና ፖሊስ በአስለቃሽ ጋዝ ከበተናቸው ሰልፈኞች ከተደበደቡባቸው የተቃውሞ ሰልፎች በንጽጽር ሲታዩ ፍጹም ሰላማዊ ሆነው ማለፋቸው ነው የተዘገበው። በሌላ በኩል በሁለቱ ወገኖች መካከል ሊካሄዱ የታቀዱት ድርድሮች ካልሰመሩ ተቃዋሚዎች በየሳምንቱ ሲያካሂዷቸው በቆዩዋቸው መሰል የጎዳና ሰልፎች እንደሚቀጥሉ መሪው ራይላ ኦዲንጋ አስታውቀዋል። ኬንያ የፕሬዝዳንታዊና የመጪውን የአገሪቱን ፓርላማ አባላት የሚመርጡባቸውን ምርጫዎች በሚቀጥለው ዓመት በነሐሴ ወር ታካሄዳለች ተብሎ ይጠበቃል።